በአገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተረጎም ሲሉ የኦሞ ሕዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምፅ እንዳስረዱት እስከ ትላንትናው ዕለት ድረስ የምክትላቸውን ጨምሮ አራት የፓርቲው አመራሮች ዲንካ ከተማ ውስጥ ታስረዋል። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለሁለት ሳምንታት ታስረው እንደነበረ የገለጹት ሊቀመንበሩ ይሄኛውም ከአስቸኳይ አዋጁ ጋር በተገናኘ ሊሆን እንደሚችል ገልጸዋል። ተቃዋሚ መሪው የተጠቀሰው ደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው ዝርዝር ውስጥ አልተካተተም። እስክንድር ፍሬው ዝርዝሩን ይዟል። የተቃዋሚ መሪው እንዳሉት በኢትዮጵያና ኬንያ እንደዚሁም ደቡብ ሱዳን ድንበር ላይ የሚገኘውና አስራስድስት ብሔር ብሔረሰቦች የሚኖሩበት የደቡብ ኦሞ ዞን ከማዕከል ርቆ የሚገኝ አካባቢ ነው። በዚህ ምክንያት ጭምር በአገሪቱ የሚወጡ አዋጆች በትክክል እንደማይተገበሩም ነው የኦሞ ህዝቦች ዲሞክራሲያዊ ህብረት የተባለውን ፓርቲ በሊቀመንበርነት የሚመሩት አቶ ግርማ በቀለ ያስረዱት። በሚያዝያ 2008 ዓ.ም የጸረ ሽብር አዋጁን መውጣት ተከትሎ የአመራር አባሎቻቸው ለሁለት ሳምንታት ታስረው መለቀቃቸውን አስታውሰዋል። የአስቸኳይ ጊዜ አዋጅ መውጣቱን ተከትሎ ደግሞ እስከ ትናንትናው ዕለት ድረስ የእርሳቸውን ምክትል ጨምሮ አራት የአመራር አባሎቻቸው በድንገት መታሰራቸውን ያብራሩት ሶስቱ አባላቶቻችን በ5309 የታሰሩት ከጅንካ ከተማ ነው። ህዳር አምስት እነዚህም እንግዲህ የድርጅታችን ምክትል ሊቀመንበር እና የዞኑ ጽህፈት ቤት ተጠሪ አቶ አለማየሁ መኮንን ቢጣ በመምህርነት በዚያው ከተማ ውስጥ የሚያገለግል ነው። ሁለተኛው የዞኑ የስራ አስፈጻሚ ኮሚቴ የድርጅታችን የሆነው አቶ ዳዊት ካፕቲመር ነው። ሶስተኛው ከዚህ በፊት የመያድ ና የአንድነት የዞን ተጠሪ ሆኖ ሲሰራ የነበረ። አሁን የከተማው ነዋሪ የሆነ አቶ ሱሌሽ ጌታቸው ናቸው። በህዳር አምስት ሁለት ሺ ዘጠኝ የታሰሩት እንደዚሁ፣ በሚቀጥለው ቀን ህዳር ስድስት ማለት ነው አቶ ዘሪሁን የቤዞ ትናንት ማለት ነው። አዎ እንደዚሁ ታስሯል። ምንድነው ኃላፊነታቸው? አቶ ዘሪሁን የቤዞ አባል ናቸው እና ከታሰሩበት ጊዜ ጀምሮ እስከዚህ ሰዓት ድረስ ምንም የተጠየቁት የታሰሩበት የተጠረጠሩበት ወንጀልም ባልተነገረበት ና ባልተገለጸላቸው ሁኔታ ላይ ስለሆነ እኛ በቀጥታ ይህ ጊዜ አዋጁ ጋር የተገናኘ ነው ብለን እንድናስብ ተገደናል። እዚህ ላይ ከቤታቸው ተወስደው እንግዲህ የት ነው የሚገኙት? አሁን የትኛው ማረሚያ ቤት ነው ያሉት? እዛው ጅንካ ከተማ ውስጥ ነው። አዎ የጅንካ ከተማ የከተማ ፖሊስ ጣቢያ ውስጥ ነው ያሉት። እንግዲህ ምናልባት የአስቸኳይ ጊዜ አዋጁ ጋር የተገናኘ ሊሆን ይችላል ብለዋል። ይሄን በተመለከተ እንግዲህ እንዲህ አይነት ጉዳዮችን የሚከታተለው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ነው። ይሄ ቦርድ በአስቸኳይ ጊዜ አዋጅ ምክንያት የታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ይፋ ማድረግና የታሰሩበትን ምክንያት የመግለጽ ግዴታ እንዳለበት በዚህ በህገ መንግስቱ ተገልጿል። አሁን ከህገ መንግስቱ ላይ እያነበብኩ ነው። መጠይቀውት ና ከዚህ አንጻር የሚመለከታቸውን ይሄ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድን ጨምሮ የሚመለከታቸውን ለማናገር ያረጋችሁ አሁን ደብዳቤ አዘጋጅተን ለዚህ መርማሪ ቦርድ ና ለኢትዮጵያ ሰብአዊ መብት ኮሚሽንም ለማስገባት ደብዳቤው ዝግጁ ነው። በዛሬው ቀን ይገባል ብለን እንጠብቃለን። ምንድነው የጠየቅነው? ሁልጊዜ ዞናችን ከማዕከል በጣም ርቆ የሚገኝ በመሆኑ ና ኋለ ቀር ና በትራንስፖርት ረገድ እምብዛም ስለሆነ አዋጆች በወጡ ቁጥር ይህ የአስቸኳይ ጊዜ አዋጅን በተመሳሳይ ሁኔታ በክልሉ አዋጁ ትክክለኛ ትርጉም መሰረት እየተተገበረ አይደለም። በተቃዋሚ መሪው የተጠቀሰው የደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው አካባቢዎች ዝርዝር ውስጥ አልተካተተም። ከ11 ሺህ በላይ ግለሰቦች በስድስት ማዕከላት በቁጥጥር ስር መዋላቸውን ኮማንድ ፖስቱ ሰሞኑን አስታውቋል። ተጠርጣሪዎቹ በአዋሽ፣ በጦላይ፣ በዘዋ ያላጌ፣ በዲላና ይርጋ ለም እንዲሁም በባህር ዳርና በአዲስ አበባ በሚገኙ ማዕከላት እንደሚገኙም ነው የገለጸው። በአዋሽ ማዕከል የሚገኙ 1174 ተጠርጣሪዎች ከፊንፊኔ ዙሪያ፣ ከሰሜን ሸዋ፣ ከምዕራብ አርሲና ከምስራቅ ሸዋ ዞኖች፣ በጦላይ ማዕከል የሚገኙ 4329 ተጠርጣሪዎች ደግሞ ከቄለም ወለጋ፣ ከአርሲ፣ ከምራ ከባህር አርሲና ከምስራቅ ሸዋ የተያዙ መሆናቸውንም ጠቅሷል። እንደ ኮማንድ ፖስቱ በዝዋይ አላጌ ማዕከል የሚገኙ 3048 ተጠርጣሪዎች ከጉጂ፣ ምዕራብ አደርጌ፣ ምስራቅ አደርጌ ዞኖች ዲላና ይርጋለም የሚገኙ 2114 ተጠርጣሪዎች ደግሞ ከጌዶ አካባቢ የተያዙ ናቸው። በባህር ዳር ማዕከል የሚገኙ 532 ተጠርጣሪዎች ከሰሜን ጎንደር፣ ከደቡብ ጎንደር፣ ከምስራቅ ጎጃምና ከአዊ ዞኖች፣ በአዲስ አበባ ማዕከል የሚገኙ 410 ተጠርጣሪዎች ደግሞ ከአዲስ አበባ ከተማ የተያዙ መሆናቸውንም አመልክቷል። በየማዕከላቱ የሚገኘው የተጠርጣሪዎች ስም ዝርዝር በየክልሉ መስተዳድሮች አማካኝነት ለዞኖችና ወረዳዎች ተልኮ የሚለጠፍ መሆኑን፣ ቤተሰቦችም የተጠርጣሪዎቹ ስም ከተገለጠ ጀምሮ ባሉበት ቦታ በመገኘት መጠየቅ እንደሚችሉ አስታውቋል። ኮማንድ ፖስቱ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ